ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ዛሬ ባህር ዳር ላይ የተጠራው ሰልፍ አስተባባሪ አካል ሰብሳቢ የሆኑትን የከተማውን ነዋሪ አቶ ሽባባው የኔ አባትን ማምሻውን በስልክ አግኝቼ ያነጋግሬያቸዋለሁ። ስለ ሰልፉና ስለ አጠቃላይ ሁኔታዎች ያላቸውን ሀሳብ ጠይቄያቸዋለሁ። እኛ ሰብ ነው ያው እንግዲህ አማራ ክልል በጣም የተጎዳ ህዝብ ነው። ዶክተር ዐቢይን የእሳቸውን መመሪያ በመከተል መደመር ፍቅር፣ ነጻነት፣ ዲሞክራሲ የሚለውን የእሳቸውን አመራር ተከትለን በዛ ነው ይህን ሰልፍ የሚያዘጋጀ ነው። በጣም ደስ ብሎን ጥሩ ቀን ነበር ዛሬ። በጣም የተለየ ቀን ልክ እንደተወለድንበት ቀን ነው ያሰብ፣ ነው ኢትዮጵያም ትንሳኤ ነበር ዛሬ፣ እንዳጋጣሚ ሆኖ ልዩ ነበር በጣም እና ደስ ብሎናል። እናንተም እንግዲህ በውጭ የምትኖሩ ወንድሞቻችን፣ ልጆቻችን ሀገራችሁ የምናፍቃችሁ እንድትመጡ ነገራቸውንም እንድታዩ ብለን ነው። እና ደስ ብሎ እናየዋል ነው። እኛ በእውነቱ ዛሬ እነ ማንን ነው ያሳተፋችሁት? እርስዎ በሚመሩት አስተባባሪ ኮሚቴ ውስጥ ማን ማን ነው ያለው? ወጣቶች ናቸው አብዛኛዎቹ፣ እኔን ሽማግሌ ያለው እንጂ ልጆች ናቸው። እኔን እነሱ ደግሞ እኔን መረጡ ሰብሳቢ እንደሆን። ያው የክብር እንግዳ የጠራ ናቸው፣ ምክትል ጠቅላይ ሚኒስትሩ አቶ ገዱ በቅርቡ የተፈቱት እነ ዩና ላሳምነው እነ ኮርኔል ለመቀን ሁሉ ጠርተን ነበረ። እንግዲህ ያው አሁን በቅርቡ የተፈቱት ሰዎችን ለክብር እንግዳ ጠርተናል እና በጣም ደስ የሚል ሰልፍ ነበረ። በአጋጣሚ ስንት ሰው ወጣላችሁ ለመሆኑ? ኧረ ብዙ ነው። እንግዲህ ያው ስታዲየም ነው ወደ ወደ ሚሊዮን ይጠጋሉ ለን ነው፣ ምክንያቱም ስታዲየም አይችልም። ሜዳ ሁሉ ከተማው ሰው ነው። እስካሁንም አካባቢው በሙሉ መቶ ሀምሳ ሁለት መቶ ኪሎ ሜትር ድረስ መጥቶ ነው ያለው። አሁንም ገና እንዳለ ነው ከተማው ሰው እንዳለ ነው ያለው። ልዩ ነበረ። የባህር ዳር ከተማ ሰው ብቻ አልነበረም ማለት ነው። ሰልፉ ላይ አይደለም አካባቢው በሙሉ ወረዳዎች መጡ። እስከ መቶ ሀምሳ ኪሎ ሜትር ያለ በሙሉ መጥቷል እና ብዙ ነው ሰው። እርሶ እንግዲህ በዛ አካባቢ አንጋፋ ሰው ነዎት አቶ ሽባባው፣ በቢዝነሱም፣ በሀገር ሽማግሌነትም፣ በልጆቹም በብዙ ይታወቃሉ፣ በብዙ ይከበራሉ። ብዙ ስርአቶችን አልፈዋል፣ አይተዋል እርስ ለመሆኑ አሁን ያለውን የሕዝቡን ፍላጎት እንዴት ነው የሚገመግሙት? ይሄ ተነሳሽነት ይሄ ፍላጎት በውስጡ ብዙ በሚቀጥለው ዘመን በሚቀጥለው ጉዞ ውስጥ ብዙ ፈተና ያለበት ብዙ ነገር የሚጠበቅ እንደሆነ ይገነዘባል ሰው ብለው ያስባሉ? ያውቃል በመጠኑም ቢሆን ያው ይገነዘባል። እንግዲህ ሰው እንግዲህ እንደ አጋጣሚ የሆነው የኢትዮጵያ የመሪ ድል አጋጥሟት አያውቅም። ደርግም ያው ሶሻሊዝም ብሎ ያው ሁሉ ጥፋት መጣ። በኃይለስላሴ ነው የነበረው ዝም ብሎ ያው የመኖር እንጂ ዲሞክራሲ አልነበረም። ጀነራል መንግስቱ ያ ሁሉ ሰው ደም ፈሷል። ብዙ ጊዜ በየጊዜው እና እንግዲህ የአርባ የአምሳ አመት ጸሎት እግዚአብሔር ሰምቶ የዙር ጥሶ ይህን ሰውዬ በጊዜው ሲደርስ እንደ ሙሴ አገር እንዲመራ ያመጣው ነው ብለን ነው እኛ የምናስበው እና ሰውየው እንግዲህ የሚናገረው በሄደበት ሁሉ ሰላም ነው። ህዝቡ ደግሞ ከፍቅሮ የተነሳ በእውነቱ እንጃ፣ እኔ ያን በቀን በቀን እንኳ የት የት እንዳለ የት እንዳደረው እና ልዩ ነው። እንዲህ አይነት መሪም አግኝተን አናውቅም። እንደ ድል ሆኖ ገዳዮች ናቸው አብዛኛዎቹ ያው በቴሌቪዥን መስኮት ከምናየው በቀር እንጂ እንዲህ አይነት ሰው ተፈጥሮም ታይቶም አይታወቅም እና እኔ በጣም ደስ ብሎ ያለ ነው ጠቅላይ ሚኒስትሩ የምህረት ጥሪ የይቅርታ የፍቅር ጥሪ ነው እያደረጉ ያሉት እንደዚህ አይነቱን ጥሪ እያደረጉ ደግሞ ያሉት በህብረተሰብ ክፍሎች በተለያዩ ህዝቦች መካከል የሚኖሩ ግንኙነቶችንም ጭምር አስመልክቶ ነው ይሄንን የጠቅላይ ሚኒስትሩን ጥሪ እንዴት ነው የሚገነዘበው ሰው እርሶ በቅርብ የልቡን ትርታ የሚያውቁ ከሆነ እንደ ሀገር ሽማግሌም እንደ ነዋሪም እንግዲህ የተቀም እንግዲህ እነዚህ ላይ እንግዲህ የተጎዱ ሰዎች ሊኖሩ ይችላሉ። እንግዲህ ሀገሪቷ እንደፈለጉ የሚዘርፉ ክፍሎች አሉ። ያ ጥቅም የጎደለበት እንግዲህ በየቦታው የተወራጩ ነው። አንዳንድ ነገር አማራ ላይ ነው ትኩረቱ። በቢሻንጉልም ሄደው ከኦሮሞ ከምንም እዚህ እርስ በርስ ለማጋጨት ብዙ ሙከራ ይደረጋል፣ ግን ይከሽፋል። እንግዲህ ኢትዮጵያ ሕዝብ መስዋዕትነት የፈለገው ያህል ይከፍላል እንጂ ተመልሶ ግን ወደ ነበረበት እንደማይመለስ በእውነቱ ላረጋግጥ እወዳለሁ። ምክንያቱም መሮታል። ረጅም ዓመት ነው ነፃነት የናፈቀው የህዝብ ከዚህ በኋላ ለመመለስ በምንም ታምር ኑክሌር ቢመጣ ያልቃል እንጂ አይመለስም ብዬ ነው የማስበው። አቶ ሽባባው የኔ አባት በጣም አመሰግናለሁኝ ለጊዜው እና ለሰጡኝ ማብራሪያ ነው። እሺ እግዚአብሔር እኔ እንደ በሰልፉ ላይ ከተሳተፉት መካከል የመንግስት ሰራተኛ ነኝ ያለኝን ወጣት ታየ መላኩን አነጋግሬ ያለሁ እንደ ማንኛውም አማራ ዜጋ ሰልፉን ያው በቅርቡ ያገራችን ጠቅላይ ሚኒስትር የሆኑት ክቡር ዶክተር አብይ አህመድ እና አጋሮቻቸው አሁን መንግስት በጥልቅ ተሃድሶ ጎዳና ላይ በመሆኑ ይህንን በርካታ መልካም ነገሮችን እያስመዘገቡ በመሆኑ እንደማንኛውም አማራ ህዝብ ለድጋፍ ሰልፍ እና ከጎናቸው መሰለፋችንን ለመግለጽ ነው። በባህር ዳር ከተማ የድጋፍ እና የምስጋና ሰልፍ የተገኘው አቶ መላኩ ዛሬ የተናገሩት ተናጋሪዎች የክልሉ ፕሬዚደንት አቶ ገዱ አንዳርጋቸው፣ እንደዚሁም ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በተለይ በወጣቶች ላይ እያተኮሩ ነው የተናገሩት። እንደውም ጀግኖች ወጣቶች እያሉ ነው ሲናገሩ የነበረውና፣ እንዴት ነው የአማራ ክልል የባህር ዳርና የአካባቢዋ ወጣቶች አሁን ያለውን ለውጥ የምትገነዘቡት? ትክክል ነው። መሪዎቻችን በዋናነት ያው በእውነትም ስንወስደው ወጣቱን ያሳተፈ የልማትን እንቅስቃሴ ወጣቱን ያሳተፈ ማንኛውም ትግል የተሻለ ውጤታማ እንደሆነ ለየትኛውም ዓለም የሚስተዋል ነገር ነው እና ከዚህ አንጻር ወጣቱ በትክክልም አማራነቱን በተለይ ዲሞክራሲያዊ ብሔርተኝነትን መሰረት አድርጎ የአማራነት መብታችን መረጋገጥ አለበት ስትህ እኩል ለሁሉም የኢትዮጵያ ዜጎች መሆን መቻል አለበት። ወጣቱ የኢኮኖሚ ተጠቃሚ መሆን መቻል አለበት። በተለይ በተለያየ ጊዜ በዜጎቻችን ይደረጉ የነበሩ የጸረ ዲሞክራሲያ ድርጅቶች መቆም አለባቸው። ስለሆነም አማራ ክልል ለኢትዮጵያ የበኩሉን ድርሻ አድርጓል። ልክ እንደ ሌሎች ክልሎች በተሻለ ሁኔታም ደግሞ የአማራ ክልል ጨዋና ቁሩ ሕዝብን ወዳድ የሆነ ሕዝብ ስለሆነ እንደማንኛውም ዜጋ የበኩላችንን መብታችን ተከብሮ ሀገራችን የምታስመዘግበው የማንኛውም የልማትና የኢኮኖሚ ተጠቃሚነት እንደ ዜጎች አሁን የተጀመረው ጥሩ ነገር ቢኖርም ይበልጥ ደግሞ ከዚህ በላይ መጠቀምና መበልጸግ መቻል አለብን የሚል አስተሳሰብ ነው። በዚህ ሂደት እንደገለጹት ቅድም ሁለቱም የክልላችን የብአዴን አመራሮች ናቸው። እነሱም ያስተላለፉት ከወትሮ በተለየ ሁኔታ ወጣቱን ይዘን አብረን ተባብረን ድህነትና ኋላ ቀርነትን ማስወገድ አለብን። በተባበረ ክንድ ከወትሮ በተሻለ ሁኔታ ሕዝባችንና በተለይ ደግሞ ወጣቱ የኢኮኖሚ ተጠቃሚ ማድረግ አለብን። ያለ እናንተ የምንጓዘው ጉዞ ተራይ በሚል መንፈስ ነው እየገለጹ የነበረና በእለቱ የነበረው ታዳሚ ወጣት በደስታና እነሱ የገለጹትን ቃላት በሙሉ በሞራልና በባለቤትነት በመቀበል ነው የነበረ የዛሬው ፕሮግራም። መቼም እነዚህ መሪዎች በተለይ በወጣት ላይ አተኩረው እንደዚህ ደጋግመው ሲናገሩ፣ እናንተ ናችሁ የተረከባችሁት ሀገሪቱን፣ እናንተ ናችሁ የዚህ የለውጥ ኃይል የሆናችሁ እናንተ ናችሁ ወደፊት ብዙም ነገር የሚጠበቅባችሁ የሚል መልእክትም ነው አብረው እያስተላለፉ ያሉት። በነገራችን ላይ ዛሬ የተናገሩት ሳይሆን ከጠቅላይ ሚኒስትር አብይ አህመድ ጀምሮ ነው ይሄ መልእክት እየተላለፈ ያለው። ለመሆኑ ሀገሪቱ ያለችበትን ፈታኝ ሁኔታ ወጣቱ ምን ይገነዘባል? አሁን ያለው መነሳሳት መነቃቃት፣ ይሄ የደስታ ስሜትና ብዙ የመፈለግ ስሜት ወደ መዳከም አይሄድም ወይም ደግሞ እነዛ ፈተናዎችን ሀገሪቱ በምትጋፈጥበት ጊዜ ምናልባት ተስፋ ወደ መቁረጥ አይሄድም የሚል ሀሳብ አለ። ምንድን ነው የወጣቱ ተነሳሽነት እዛው መሀሉ ስላለ ምንድን ነው የምትገነዘበው? ኦኬ በሁለት መልኩ ነው እኔ ያስባለሁ ፣ አንደኛው ምክንያታዊ ወጣት ከሆነ በምክንያታዊነት አምነን የምንንቀሳቀስ ወጣቶች ትናንትም ጥቂት የአማራ ክልል ህዝቦችና የሌሎችም ብሔር ብሔረሰቦች ወጣቶች ትግሉን ለኩሰውታል። ስለዚህ በዚህ ባለበት ሂደት ደግሞ መንግስት ራሱን በደንብ አይጡ እውነቱን ሳይታዩ ነገር ግን በርካታ ችግሮች እንደነበሩ መንግስትም ይፋ አውጇል። ስለዚህ ወጣቱም በአሁኑ ትግሉ በምክንያታዊነት ከወሰር የተቀጣጠለው የለውጥ ጉዞ ወጣቱ ቅብብሎች ማስቀጠል ከቻለ የተጀመረው የልማትና የግስጋሴ ጉዞ የአረ የሚደርስበት ሁኔታ ነው። በምክንያታዊነት ከሆነ። በስሜታዊነት ከሆነ ደግሞ በስሜት የሚሄደው ጉዞ የአጭር ጊዜ ነው የሚሆነው። ምክንያቱም አንድ አስተሳሰብ መጥቶ ሲቀለብሰን የምንቀለበስ ከሆነ ሌላዋን አስተሳሰብ መጥቶ ሲቀለብሰን የምንቀለበስ ከሆነ እሱ ስሜታዊነት ከመሆኑ አንጻር ዳር መድረስ የምንችልበትን ሁኔታ ልናጣ እንችላለን። በጥቅል ግን ስመለከተው እኔም እንዳንድ ወጣት ስለሆንኩ የተረዳሁትን አብዛኛው ከእምነት የመጣና በምክንያታዊነት የተወሰደ ነው። ምክንያቱም አብዛኞች ወጣቶች የሚያነሳቸው ነገሮች ፍትሐዊ ተጠቃሚነት መረጋገጥ አለበት፣ የአማራ ክልል ለሌሎች ሕዝቦች ትክክል መታየት አለበት። በዚህ ሂደት ደግሞ በከፍተኛ ሁኔታ የመጣውን የለውጥ እንቅስቃሴ የማስቀጠል ያለማስቀጠልም ይህ ከባድ ሀይል መንግስት አቅሜ ነው ብሎ ይህን ሀይል ይዞት ካስከተለው የተሻለ ለውጥ ይመጣል። ይህንን ሀይል ደግሞ በይሉ እንዳ አይቶ ከሆነ ደግሞ ሊከስ ይችላል። ስለዚህ በሁለት ጎራ ነው የማየው። አንደኛው በመንግስት በኩል ይህን መልካም አጋጣሚ ተጠቅሞ ለልማት ማዋልና ለዲሞክራሲ ግስጋሴ ማስቀጠል መቻል አለባቸው አመራሮች። ወጣቱን በምክንያታዊነት እየታገለ ከክልሉ መንግስት ጋር አብሮ በመንቀሳቀስ አማራነቱን አልፎም ኢትዮጵያዊነቱን እያረጋገጠ የሀገራችን የከፍታ ዘመን ማረጋገጥ አለበት የሚል ያለ አለ። ታየ መላኩን አመሰግናለሁ። ወጣቷ ሰልፈኛ ሶሊያና ሰውነትም እንዲህ ብላኛለች። ሰልፉን የወጣነው ዶክተር አብይ አህመድን ለመደገፍ ነበር። ጠቅላይ ሚኒስትራችንን አንድነትን አንድ ባለ መስ እሱን ለመደገፍ ሀሳቡን ተቀብለን ሁሉም በአንድነት ብሔራዊ ብሔር ግንኙነት ምናምን ሳይነው ሁሉም በአንድነት ሀሳቡን ለመደገፍ የወጣበት ሰልፍ ነበር። መደገቡ በጣም አሪፍ የነበረ ሁሉም በአንድ ላይ ለአንድነት ሲዘምሮ የነበረበት ለመሆኑ ዛሬ ሲተላለፉ የነበሩ መልእክቶችን እንዴት ነው የተቀበላችኋቸው? በተለይ ደግሞ ወጣቶች ላይ ያተኮሩ ንግግሮች ነበር ሲነገሩ የነበሩት ከተናጋሪዎቹ። እና እንዴት ነው የወጣቱ ስሜት እንዴት ነው የተገነዘባችሁት ያንን መልእክት? ያው መልእክቱን ሁሉም ሰው በደስታ ነው የተቀበለው። ምክንያቱም ሁሉም የሚፈልገው ሰው ጠብን ወይም ጦርነትን ሳይሆን አንድ መሆንን ነው። በቃ በሰላማዊ መንገድ ነገሮቹን ሊስተካከል የሚፈልገው። እና ሁሉም ምለከቻ ባለ ነው ምልክቶች ሁሉም በጥሩ መንፈስ ነው የተቀበለው። ምክንያቱም ለውጥ ለውጥ ማግኘት ጦርነት ሲሆን በሰላማዊ መንገድ ስለሆነ ለሁሉም ጥሩ የሚሆነው ማለት ነው። ብዙ ሰው ነበረ የወጣው ዛሬ በጣም ብዙ ሰው ነበረ፣ ከባህር ዳር ብቻ ሳይሆን ከጎንደር ምናምን ያሉ ከተሞች ኢብን ከአዲስ አበባ ሰርፍ የነበሩ ሰዎች ድጋሚ የባህር ዳሩን ሰልፍ ለመሳተፍ ከአዲስ አበባ ድረስ ሁሉ መጥተዋል እና በጣም ሰላማዊ የሆነ በጣም አሪፍ የሆነ ድጋፍ ነው ያካሄድ ነው ዛሬ። እንደዚህ አይነት በጣም ሰላማዊ የሆነ ጥሩ የሆነም መልእክት፣ ራሱ የተላለፈው መልእክት ለሁሉም ሰው በጣም አስደሳች የሆነ መልእክት ነው የተላለፈው። ለመሆኑ በዚህ የለውጥ ሂደት ውስጥ ለመሳተፍ በባለቤትነት ለመያዝ ምን ያህል ወጣቱ ንቃት አለው? ምን ያህል ዝግጁ ነው? ምን ያህል ጽናትስ አለው? በሚዚያም ሁኔታ ብዙ ብዙ በቃ ከሚጠብቀው በላይ ወጣት ነው። ወጣት ነው። ሁሉም ነው በጣም በቃ ነው የሚፈልገው ጥሩ ነገር የሚፈልገው ወጣት ነው። እድሜ አይገድበውም፣ ነገር ደግሞ እድሜ አይገድበው፣ ትንሹም ትልቁም የሚፈልገው ሰላማዊ፣ ተላማው እና ትክክለኛውን የሆነ መንገድ ነው። ሁሉም ሰው የሚፈልገው ለውጥን ነው። ጥሩ ነገር፣ ጥሩ አጋጣሚ፣ ጥሩ የትምህርት ሂደት፣ ጥሩ የስራ ነገር እንዳገኝ ነው ሁሉም ሰው የሚፈልገው። የአዲስ አበባ ዩኒቨርሲቲውን መምህር የፍልስፍናና የፖለቲካ ሳይንስ ምሁር ዶክተር ዳኛቸው አሰፋን ደሴ ላይ በስልክ ይዤ አነጋግሬያቸዋለሁ። ስለ ሰሞኑ ስለ ዛሬዎቹም ሰልፎች፣ ስለ ለውጡም አመጣጥና አያያዝ ትንታኔ ሰጥተውኛል። ምንም ሳንነት የለም እናንተ አሜሪክን ብዙ አመት ቆይቻለሁ። እዚህ መጥቼ አንድ ሰባት አመት ከዛ ተባረር አሁን ደግሞ በትልቅ ህዝብ እንቅስቃሴ ደግሞ እና በአንዳንድ ሰዎች እርዳታ ወደ ዩኒቨርሲቲ ወዳጅ ዶክተር መራራ ጋር ተመልሰናል ብለል ይኸው ነው። እንኳን ደስ ያላችሁ እንኳን በሰላም ተመለሳችሁ፣ ብዙ ሰው ነው ደስታውን እየገለጸ ያለው። እንግዲህ ዶክተር ዳኛቸው በዚህ ስርዓት ውስጥ በበጎም በክፉም ማዕከል ላይ ካሉ ሰዎች እርሶ አንዱ ኖት እና ለመሆኑ ሰሞኑን እየተደረጉ ያሉ ሰልፎችን፣ የህዝብ መነቃቃትን፣ የህዝብ መነሳሳትን፣ ዛሬም ባህር ዳር ላይ ተደርጎ የነበረውን ሰልፍ የህዝቡን ቀልብና ስሜት እንዴት ነው የሚገነዘቡት እርስ እንዳልከው ትልቅ በጣም ትልቅ የሆነ የህዝብ ድጋፍ ነው። ዛሬ ባህር ዳር ያየ ነው። ትልልቅ ንግግሮችን ተካሂደዋል፣ በአቶ ገድም ሆነ በቫይስ ሚኒስትሩ በአቶ ደመቀ መኮንን እና፣ አዎ በጣም የሚገርም ነው። አቶ ደመቀ ምናልባት በመጀመሪያ ጊዜ በፊት ለፊት ወጥተው የሚገርም አይነት ዲስኮርስ ንግግር ነው ያቀረቡት። ከህዝቡ ጋራ በደንብ ከኔክት አድርገዋል። እኛ በሬዲዮ ነበር የምንሰማቸው ወደ ወደ ደሴ አቶ ገድም የሚያስደምም ንግግር ነው ያደረጉት። አሁን ምንድን ነው እያየን ያለ ነው? የቅቡልነቱ ጥያቄ ክፍተት እየተሞላ ነው፣ ህዝብ ቅቡልነቱን እየሰጠ ነው። ለእኔ እንደ አንድ የፖለቲካ ተማሪ የማየው ምንድን ነው ይህን ሰልፍ በአንድ በኩል ድጋፍ ነው ን ድጋፍ ስሙም ድጋፍ ነው። በሌላ በኩል ደግሞ ምናልባት ምናልባት አንዳንድ መቁነጥነጥ የሚፈልጉ አሁንም በእጃቸው መሳሪያ ያሉ ሀይሎች ካሉ ለእነሱም አደብ ግዙ የሚል መልእክት ህዝብ እያሰማ አለ። አደብ ግዙ፣ ተረጋጉ እየተባለ ነው። እኛ ለብዙ አመት ተረጋጉ ተብለን ነበር። አሁን የእኛ ሰራውን አልተረጋጉ ምትለው አንቀል ወስደን ይሄ በአማርኛ እሱን እያስተላለፍን እውልሃለሁ። ዶክተር ዳኛቸው ይሄ መነሳሳት መቼም ከነበረው ሁኔታ ካለፈው፣ በተለይ በተለይ ደግሞ የሰብአዊ መብቶችን አያያዝ፣ በሰዎች በዜጎች መካከል ያለ ግንኙነትን፣ በአንድ ህዝብና በሌላ ህዝብ መካከል ያለ ግንኙነትን፣ ኢትዮጵያዊነትን በሚመለከት ከነበረው ሁኔታ የመለወጡ አዝማሚያ የፈጠረው መነቃቃትና ተነሳሽነት ነው። ብዙ የሚጠብቅ ይመስላል ከዚህ አዲስ አመራር ሰው፣ ወጣቱ እና በእውነት ይሄ የሚጠበቅ ነገር በአጭር ጊዜ ውስጥ የሚጨበጥ ይመስሎታል? እንግዲህ እንደምታውቀው ፖለቲካ ሂደት ትንሽ ጊዜ ነው ይፈልጋል። ዋናው ግን ምንድነው፣ ህዝቡ ያጣው ለምሳሌ ኢትዮጵያዊነት መልሶ አግኝቷል። ሁለተኛ ምንድነው፣ ይሄ እንቅስቃሴ ካፍኖ የነበረ ኃይል በጣም የተገፋ ኃይል በተወሰኑ ፕሬዳቶሪ ኤሊቶች፣ አንድ በኩል ሲመዘበር የነበረ ህዝብ በሌላ በኩል የፖለቲካ ሞኖፖሊ ደው ሲገዛው ነበሩ ሀይሎች አሁን በጣም ከባድ ከባድ ፕሬሽር ላይ ወደቁበት ነው። አሁን ያው እንግዲህ ዋናው የኮንሶሎዲ መጀመሪያ አንድ ቦታ ላይ መደረስ አለበት። አሁን አዲስ መንግስት ነው ኦልሞስት ያለን እና ወደፊት ግን ያው ግራውንድ ላይ ሲመጣ ብዙ ብዙ ብዙ ብዙ ችግር ያለበት ሀገር ነው እና ብዙ ብዙ ብዙ ብዙ ድካናች ያስፈልጋሉ። በተለይ ለዚህችን የምትመጣው ሁለት አመት ወሳኝ የሆነ ፍግር ጊዜ ነው የሚሆነ ጠቅላይ ሚኒስትሩ ለሚደግፏቸው ሀይል እዚህ በጣም ይጠብቃለች ነው እና ግን የሞረል እንትኑ ከፍ ያለ ነው። የኢትዮጵያ ነት ስሜቱ ከፍ ያለ ነው። የዜግነት ስሜቱ ከፍ ወደዛ መሄዳችን ሌላው መሪዎቹ ደጋግመው የሚናገሩት ነገር አለ። ከጠቅላይ ሚኒስትሩ ጀምሮ በአንድ ሕዝብና በሌላ ሕዝብ መካከል ያለ ግንኙነት፣ በሀገሪቱ ውስጥ ያለ የዚህ የመግባባት ስሜት፣ የፍቅርና የይቅርታ ስሜት፣ ድርጅትን ከሕዝብ ለይቶ የማየት ስሜት እንዲህ እንዲህ አይነት መልእክቶች በተደጋጋሚ እየተወተወቱ እየተላለፉ ነው ያሉ አንደኛ ለምንድን ነው እንዲህ አተኩረው እነዚህ መሪዎች ይህን ሁኔታ የሚናገሩት? ሁለተኛ ህዝቡ ይገነዘባሉ መልእክታቸውን? በጣም ጥሩ ጥያቄ ነው። በጣም ጥሩ ግን ለእንግዲህ በአፍሪካ ውስጥ አሸንፎ የወጣ ኃይል ትግል እድና፣ አንደኛው የስታሊን መንገድ ነው ይችላል። ሁለተኛው ደግሞ የጋንዲ አይነት መንገድ። የስታሊን መንገድ የሚለው ግልጽ ነው። ያቆሰለህን ቀበሮ ለማዳ ለማድረግ አትሞክር። ግን ያለው ነው አላህ ጋር እንዲህ ደግሞ ያቆሰለን ቀበሮ በይቅርታ መንፈስ አካታ አብረን ለመስራት ሞክር፣ ሪኮንሲሊሽን ማካሄድ የሚለው ኔልሰን ማንዴላ ሲሉ ሰርኪንግ እናንተ ሀገር የሰበኩት ይህ በጎ ነው። በጣም ይሄ በጎ ነው። በቃ የእርቅ መንፈስ የተጠራ ያለው አንዱን ወገን ለመበደል እና አንድኛውን ወገን ለመጉዳት ወይም ደግሞ ሌላውን ለማስበሰት የመጣ ነገር አለ። ይሄ መንፈስ ጥሩ ይመስለኛል። አንድ የጎደለን ነገር ይሄ ነው። እና በይቅርታ መንፈስ እንደ አዲስ እንጀምር እያሉ ነው ጠቅላይ ሚኒስትር ራይት እና ሌሎቹም ተከትለዋል። ጣታችንን እርስ በርስ ሄደን አደንዶ ዘዴ ሁላችንም ኢትዮጵያውያንን ጣ እና ሁላችንም በእኩልነት በዲሞክራሲ ፍትሐዊ በሆነ ነገር አብረን የምንኖርና እንራመድ ነው እየተባለ ያለው እንጂ የተወሰነ ኳርተሮች ላይ ጣታችንን ቀስረ እንዲህ እናድርጋችሁ የሚባል ነገር የለም፣ ደግሞ መደረግም የለበትም ነው ይሄ ይቅርታ መንፈስ ስሩ ነው። ሌላው ጥሩ ነው። እንግዲህ እንዴት ነው ይህ በምታረግበት ጊዜ አንዳንዴ በጣም ከባድ የሆነ ጥያቄዎች መጡ ይችላሉ። እሱ እንግዲህ እናያለን፣ በሂደት የሚታይ ጉዳይ ነው። ላሉ መቼም የልማት እንቅስቃሴም ይሁን የሚፈለገውን በጎ ነገር ለማግኘት በተደጋጋሚ አሁን ሲነገር እንደምንሰማው ፍቅር፣ ሰላም የመሳሰሉ በጣም ቁልፍ የሆኑ እሴቶች አሉ። በተለይ አሁን እርስዎ ዛሬ ደሴ ነው ያሉት። አጋጣሚ ሆኖ ሰሞኑን በዚያው አካባቢ የሚታዩ የግጭት አዝማሚያዎች ነበሩ። በተለይ የተወሰነ የህብረተሰብ ክፍል ላይ ይሰነዘርብናል እየተባሉ የሚነሱ ቅሬታዎች ነበሩ። ከዚህ መንፈስ ጋር እንዴት ይሄዳል እንዲህ አይነቱ ሁኔታ በተለይ በዚህ ጊዜ ሁ አሁን እየተካሄደ ጥሩ ጥያቄ ነው። የፈካል ያለው አራት እግር ያለው ግንባር ነው ኢህአዴግ የሚባለው። በተለያየ ቦታ ከሀያ አምስት ሰባት ላይ ስር ሰዶ የተዋቀረ ኃይል ነው። እንዲህ ዝም ብሎ በአንድ ጊዜ ገፍተር የምታደርገው አይደለም። ስለዚህ ይሄ አሁኑ አዝማሚያ ያልወደዱ ኃይሎች እኮ ባላቸው ኮንታክት፣ ባላቸው ግንኙነት ሀገሮችም አየረስኮት ነው። እንደውም ብዙም አልሄደም ባይነኝ፣ እንደውም ከዚህ በላይ ነበር የሚጠብለው። እና እንደዚሁ ችግር ይፈጠራል። አርቲፊሻል የሚፈጠሩ ችግሮች አሉ፣ ቅቀታዎች አሉ። ይህ እኮ ትልቅ የፓወር ሽግግር ነው። ታችም ደቡቡም አካባቢ ያሉት እኮ የተጎሚርን ስልጣን ላይ የነበሩት ትናንትና ዛሬ እኮ ቦታ ያላችሁም ሪዛ ናሁ የተባለበት ቦታ ላይ ለሀያ አምስት አምስት ሲያስተዳድሩት የነበረበት ቦታ ላይ ችግር መፍጠር ይችላሉ። ያን እያየን ነው። ግን ዘለቄታ የለው ዘለቄታ የለው ብዙ ጊዜያዊ የሆነ ኢሰባ የሆነ ድርጊት ይሆናል እንጂ ረዘም ያለ ውጤት ሊያመጣ አይችልም። ይል ይ መስተነጻቶች ሳ ይሆናል እና እንደዚህ ያለ ነገር እኮ ለውጥ ሲመጣ እኮ የሆነ አድርጎ በቃ እንዲህ ከመንግስት ከነአቢ ፖሊሲ ምን ይቻ አይደለም። ከዛ ውጭ ያለ እንቅስቃሴ ነው። ገና ብዙ ነገር ልታወቅ ትችላላችሁ። ይህን ነገር ለማዳት የምናወገቡን ለመስበር ከተቻለ ሽግሩ ከመስመር ከወጣ እንደገና አርሚን ለመጋበዝ ነው። ለሆነ ኦርደር አስጠብቃለሁ ብሎ ታንክ እንደገና እንዳይወጣብን ወታደር ወታደር እንደገና የአስቸኳይ ጊዜ አዋጅ እንደገና ሌላ ሀይል ማለት ነው። ለነገሩ የስልጣን ምን ማለት ነው? ሰውዬው በዛ ቦርድ ሪሞት ኖሮ ቴክ አውት ሊያደርጉ ግድያ ይጀመራል። ታንክ ሀርድወሪ እመጣልሀለሁ አዲስ አበባ ላይ ፕላኑም ይሆን ነበረ። ሌላው የስልጣን የስልጣን ሽግግር ብቻ ሳይሆን እርስ እንደጠቀሱት የሪዮታ ዓለም የፍልስፍናም ሽግግር ጭምር ነው። ምንም ጥርጥር የለም። ምንም ጥርጥር የለም። የዛም ሽግግር ነው። እኛ እስከዛሬ የለበር ደሞ ዋቃይለ ስላሴ በቫለንስ ወረዱ። ኮሎኔል መንግስቱ በቫለንስ ወረደ። እኔ ምንም ተኩስ የሌለው ግን በጣም ስር የሰደደ ነው። ለምን በአንድ በኩል የህዝብ እንቅስቃሴ ነው፣ በሌላ በኩል ደግሞ ራሳቸው ፓርቲዎች ከውስጥ ነው ትግሉ የሚመጣው። ሁለቱ እኮ ነው። يا أمارة وين دنا يا وين دنا يا أمي كل لا لا دنا سدم ይበቃኝ አለ እና ይሄ ይሄ አንዳንድ ቦታ ላይ ውጡ አትውጡ ምናምን ይሄ ሴክ ማድረግ አለባቸው እንደ ደቡብ፣ ቤንሻንጉል፣ አፋር በዛው በአማራ ክልል ውስጥ አንዳንድ አካባቢዎች የሚታዩ በጣም በጣም ታርጌቶቹ ደግሞ የታወቁ ናቸው። አማራ አማራና ኦሮሞ ነው ብዙ ቦታ ላይ ታርጌት እ ምክንያቱም ይሄ አልፋና ኦሜጋው አማራውና ኦሮሞ ይሄ ጥምረቱ ይሄ አንድ ጋር አካሄዱ በጣም በጣም የሚገርም ስለሆነ